በአፋር ክልል በጉብኝት ላይ የነበሩትን ጀርመናዊ ጎብኚ የገደሉትን ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በጥቃቱ ጀርመናዊው ሲገደሉ ኢትዮጵያዊው አስጎብኛቸው ደግሞ መቁሰላቸው ይታወቃል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጥቃቱ የተፈጸመው በአፋር ክልል ኤርታሌ አካባቢ ነው። ተኩሱ የተከፈተውም በቡድን ሆነው ሲንቀሳቀሱ ከነበሩ ቱሪስቶች ጀርመናዊውና ኢትዮጵያዊው አስጎብኛቸው ፎቶ ለማንሳት ነጠል ሲሉ መሆኑን መንግስት አስታውቋል። እስካሁን ማንነታቸው በስም ያልተገለጸው ጀርመናዊ ሲገደሉ፣ ኢትዮጵያዊው አስጎብኝ ቆስለዋል። ተኩሱን የከፈቱት ታጣቂዎች ማንነት እየተጣራ ነው ብሏል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ። በስልክ ያነጋገርኳቸው የሚኒስቴሩ ቃል አቀባይ አቶ መለስ አለም ይህንኑ አንጸባርቀዋል። በመጀመሪያ አፋር ክልል በተፈጸመው ጥቃት በጀርመናዊው ላይ በደረሰው ህይወት መጥፋት እንዲሁም በዜጋችን ላይ በደረሰው መቁሰል የፌዴራል ውጭ ጉዳይ ሚኒስቴር ሐዘኑን ይገልጻል። ጥቃቱን የተፈጸሙት ሰዎች ለጊዜው ያልታወቁ ታጣቂዎች ናቸው። ከዚህ ቀደም አቶ መለስ ያስታውሱ እንደሆነ ከአመታት በፊት በዛ አካባቢ እንደዚህ ቱሪስቶች የተጠለፉበት የተገደሉበት ሁኔታ ነበር እና በዛን ሰዓት የኢትዮጵያ መንግስት የኤርትራ እጅ ያለበት ጠላፊዎቹም ከኤርትራ የመጡ ታጣቂዎች ናቸው በሚል ነበር የገለጸው። በዚህ ሰዓት እንደው እነዚህ ሊሆኑ ይችላሉ በሚል በአካባቢው ከሚንቀሳቀሱ ታጣቂዎች አንጻር ድምዳሜ እየተደረሰበት ያለ ሁኔታ አለ። እንግዲህ የኢትዮጵያ መንግስት ምርመራ በማድረግ ላይ ሲሆን ድርጊቱ በሙሉ በሙሉ ከተጣራ በኋላ። በዚህ የኢትዮጵያ ክፍል በቱሪስቶች ላይ ጥቃት ሲፈጸም የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2007ና በ2012 ተመሳሳይ ጥቃቶች ተፈጽመዋል። በ2012ቱ ጥቃት ሁለት ጀርመናውያን፣ ሁለት ሃንጋሪያውያን እና አንድ ኦስትሪያዊ መገደላቸውን ዘገባዎች አመልክተዋል። በ2007ቱ ጥቃት ደግሞ አምስት አውሮፓውያን እና 13 ኢትዮጵያውያን ተጠልፈው መወሰዳቸው ይታወሳል። የኢትዮጵያ መንግስት ለእነዚህ ሁሉ ተጠያቂ ያደረገው ኤርትራን ነበር። በአዲስ አበባ የሚገኘው የጀርመን ኤምባሲ በሰሞኑ ጥቃት ላይ መረጃ እንዲሰጥ አሰራሩ እንደማይፈቅድለት ቃል አቀባዩ ነግረውኛል። በዚህ ጉዳይ ላይ መረጃ የሚሰጠው ጀርመን የሚገኘው የውጭ ጉዳይ መስሪያ ቤት እንደሆነ ነው የጠቆሙት። የኢትዮጵያ አፋር ክልል በተመራማሪዎችና በቱሪስቶች ይዘወተራል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ